ዛሬ ማታ በእስራኤል ቴል አቪቭ ከተማ በአገሪቱ አቆጣጠር ከ7 እስከ 9 ሰዓት ባለፈው እሁድ በስተት ስለተገደለ ኤርትራዊ ስደተኛ የሻማ መብራት ስነ ስርዓት ተካሂዷል። ባልደረባችን ምንያ ፈወርቂ ወደ ቴል አቪቭ ደውላ በስነ ስርዓቱ ተገኝተው የነበሩትን ሰዎች አንዳንዶቹን አናጋራ ነበር። መንፈስ ክሳብ ወደ ጊዜ ስሜ ኦስማን ጣሃ ነው። የሻማ ስነ ስርዓቱ መንፈስ እስካሁን በተረጋጋ ሁኔታ ተካሂዷል። የኤርትራዊው መሞት ቀላል ነገር አይደለም። ከዚህ በፊት ስንት ስቃይ ያሳልፈናል። በስህተት እንደተገደለ ነው የምናውቀው ግን ድርብ ስህተቶች እስከ ዛሬ በሆዳችን ይዘን ቆይተናል። በትዕግሥት እንወጣዋለን ብለን እያለፍኑ ነው። በአጠቃላይ እዚህ እስራኤል ያለው ህዝብ አማራጭ ስለሌለው በውስጡ እያለቀሰ ነው የሚገኘው። የዛሬ ክስተት ግን በጣም ልዩ ክስተት ነው ብሏል። በስነ ስርዓቱ ቢያንስ ወደ አምስት ሺህ የሚሆኑ ተሳታፊዎች እንደነበሩ ኦስማን ጣሃ ገልጧል።